ከ2011 ክረምት መገባደጃ ጀምሮ ከተማዋ በበዓላት ሰሞን ከሚገጥሙ የወንጀል ድርጊቶች ትጠበቅ ዘንድ ስለፋሰም ብቻለሁ የሚለው የአዲስ አበባ ከተማ ፖሊስ ኮሚሽን ልፋቱ የኋላ ኋላ ውጤት እንዳመጣ አስታውቀዋል። በተለይ በትናንትናው ዕለት በተለያዩ የከተማዋ ጥጎች ባደረግኩት ድንገተኛ ፍተሻ በርካታ ህገወጥ መሳሪያዎችና ገንዘብ ለመያዝችይ ያለው ብሏል። በህዝብ ግንኙነት ኃላፊው ኮማንደር ፋሲካ ፋንተው በኩል እስከ አስራ አምስት ሁለት ሺ አስራ ሁለት ዓመተ ምህረት ከአዲስ አበባ ፖሊስ ኮሚሽን ከፌዴራል ፖሊስ ጋር በጥምረት ባደረገው ፍትሽና ቁጥጥር አቃቂ ቃሊቲ ክፍለ ከተማ ልዩ ቦታው ሳሪስ አቦ አካባቢ አንድ የሰሌዳ ቁጥሩ ኮድ ሁለት ስልሳ ዘጠኝ ዜሮ ዘጠና ዘጠኝ አዲስ አበባ መኪና ውስጥ ብዛታቸው ስምንት ስታር ሽጉጦች ከአምስት ተጠርጣሪዎች ጋር ነው የተያዙት። በተመሳሳይ ጨርቆች ክፍለ ከተማ ከአስራ ሁለት ግለሰቦች ላይ ሶስት ገጀራ፣ አስራ ሁለት ጭበቦች እንዲሁም የተለያ ቁጥሩ ኮድ ሁለት ቢ ሰላሳ ስድስት ሁለት ዘጠና ሶስት አዲስ አበባ ቢትስ ተሽከርካሪ ውስጥ አንድ ሺ ሶስት መቶ የአሜሪካ ዶላር ነው የተያዘው። ከጥቂት ሳምንታት ወዲህ በከተማዋ ነዋሪዎች ዘንድ ድንጋጤ ፈጥሮ የሰነበቱ ሁለት የግድያ ወንጀሎች አሉ። አንደኛው የግድያ ወንጀል የተፈጸመው ከካናዳ ወደ ኢትዮጵያ ባቀናው ሚካኤል አጽባሃ ገብሩ ላይ ነው። የ41 ዓመቱ ሚካኤል ከሁለት ዓመታት በፊት በሎቶ ማክስ ሎተሪ 10 ሚሊዮን ዶላር ማሸነፉን ተከትሎ በበርካታ ኢትዮጵያውያን ዘንድ የሚታወቅ ነው። ሁለተኛው ወንጀል ደግሞ የኢትዮጵያ አየር መንገድ የሂሳብ ሰራተኛ በሆነችው የ27 ዓመቷ ወጣት እጸገነት አንተነህ ላይ እየተፈጸመ ነው። የሁለቱም ሕይወት የተቀጠፈው ንብረታቸውን ለመዝረፍ ባቀዱ ወንጀለኞች መሆኑን የሚናገሩት ኮማንደር ፋሲካ ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል። ከዚህ ከግድያው ጋር በተያዘ ባለፈው አንድ ካናዳ ሀገር የነበረ ሚካኤል አጽብሃ ገብሩ የሚባል ግለሰብ ከያሳ አካባቢ ውስጥ ዝናና ቆይቶ ከጓደኛው ጋር ሌሎች ስድስት ሰዓት ላይ የያዘውን ንብረት ለመቀማት በሞከሩ ወንጀል ፈጻሚዎች ህይወቱ አልፎ ነበረ። እነዚህ ተጠርጣሪዎቹ በሶስተኛው ቀን ሌላ ወንጀል ለመፈጸም ከሌላ ቦታ ሲንቀሳቀሱ በህብረተሰቡ እትም ተያዘው። ዋና ወንጀል ፈጻሚዎች ሁለቱ ናቸው። አባሪ የነበረው አንደኛ ነው እንግዲህ ያልተያዘው እንጂ ሁለቱ ተይዘው የው ምርመራ እየተጣራባቸው ነው የሚገኙት። እነሱም ወንጀል መፈጸማቸውን አረጋግጠውልናል። ተመሳሳይ በስድስት አስራ ለአንደኛ ወር ሁለት ሺ አስራ ሁለት ዓመተ ምህረት ከጠዋቱ አስራ ሁለት ሰዓት ተኩል ላይ አቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰላም ፍሬ ጤና ጣቢያ አካባቢ ተብሎ በሚጠራ አካባቢ ኢትዮጵያ አየር መንገድ ሂሳብ ሰራተኛ የሆነችው ሊጠገነት አንተነህ ወይም ልዩ የተባለ የሀያ ሰባት ዓመት ወጣት ከቤቷ ተነስታ ወደ ስራ ቦታ ለመሄድ የባጃጅ ሰራ ሄዳ ባጃጅ ውስጥ ሶስት ሆነው ወንጀል ለመፈጸም አስበው ባጃጅ ውስጥ ካስገቧት በኋላ የያዘችውን ንብረትና ሞባይሏን ቀምተው የእሷ ሕይወት እንዲጠፋ ያደረጉ ሶስት የተጠርጣሪዎችን ቀን ከሌሊት ባደረግነው ብርቱ ክትትል በዘጠነኛው ቀን ሶስቱም ወንጀል ፈጻሚዎችን ይዘን በነሱ ላይ ምርመራ እያጠረ ነው ያለ ነው። የአዲስ አበባ ከተማ ነዋሪዎች በተለያዩ ስፍራዎች ነጥቂያና ዘርፊያ እየተንሰራፋ ነው፣ ወጥተን መግባት እያሰጋን ነው የሚለው አቤቱታዎችን በእኛም ራዲዮ ጣቢያ ሳይቀር ማሰማታቸው ይታወሳል። የቅርብ ጊዜ ወንጀሎችን ላብነት በመጥቀስ በማኅበራዊ መገናኛዎች ላይ የከተማውን ፖሊስ ኮሚሽን የተቹም ጥቂት አይደሉም። ኮማንደር ፋሲካ፣ እነዚህ ትችቶች ጥረቶቻችንን ካለመገንዘብ የተሰጡ ናቸው ሲሉ ይሟገታሉ። የተለያዩ ማህበራዊ ሚዲያዎች አንደኛው ዘመድ ያለው ወገን ያለው ነው የምትከታተሉት፣ ሌላው አትከታተሉም የሚል ነው የሚያነሱት። ይሄ ደግሞ ትክክል አይደለም። ከተማው እንደዚሁ በወንጀል ስጋት ያለበት ነው፣ ወጥቶ መግባት አይቻልም። እንደዚህ የሚባል ነገር የለም። እውነት ለመናገር አዲስ አበባ ላይ እጅግ በጣም ሰላማዊ ነው። ሰላማዊ ብቻ አይደለም፣ ማንም ሰው እንደፈለገ የቤቱ የሚንቀሳቀስበት ነው። በዛ መጠን ደግሞ ወንጀል ፈጻሚዎቹ ከተለያዩ አካባቢ መጥተው እዚሁ አዲስ አበባ የሚገኙ የሚንቀሳቀሱት አሉ እና የሚንቀሳቀሱ ወንጀል ፈጻሚዎችን በየቀኑ እያዝን ነው። ወንጀል ከመፈጸማቸው በፊት የመከላከሉ ከፈጸሙ በኋላም ብዙ እርቆ ሳይሄዱ እጅ ከፍንጅ የመያዙ ከህብረተሰቡ ጋር እየሰራ ነው፣ እና ይህን ተግባር አጠራክርን ነው የምንቀጥለውና ከተማችን የስጋት ከተማ ሳይሆን ሰላማዊ ከተማ መሆኗንም በዚህ ምግር መንገድ ይህንም የሚያዳምጡ ሰዎች ብገነዘቡ በጣም ደስ ይለኛል። ኮማንደር ፋሲካ ፋንታው የከተማዋ ፖሊስ ዜጎች ያለ ፍርሃት ወጥተው እንዲገቡ የሚያደርገውን ጥረት እንደሚያሳድግ ነግረውናል። የከተማዋ ነዋሪም ታዲያ እንዲያግዘን ይሁን ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።